እንግዲህ የተወደዳችሁ የእግዚአብሔር ሕዝቦች እንዴት ሰነበታችሁ? እንዴት ዋላችሁ? በዚህ በቤተ ክርስቲያን ውስጥ የምትገኙ እንዲሁም በተለያየ አማራጭ ይህንን አገልግሎት የምትከታተሉ ሁሉ ወደ ስድስተኛው የትምህርት ክፍለ ጊዜያችን እንኳን በሰላም መጣችሁ። ላለው አምላክ በነገር ሁሉ እየረዳን ለዚህ ስላደረሰን ክብር ለሱ ይሁን። አሁንም ዛሬ ትምህርታችንን እንቀጥላለን። እንግዲህ ሁላችንም ሁሌም እንደምናደርገው ተስፋ አደርጋለሁ በጸሎት ቃሉን ደግሞ መጽሐፍ ቅዱስን በመያዝ ማስታወሻም ካስፈለገ ማስታወሻ ላይ በማስፈር የተረዳነውን ቃል ጥቅሶቹን ሁሉ እንድንከታተል አደራላለሁ። ደግሞ መጽሐፉ በሚወጣበት ጊዜ ይህንን በረከት እኛም ተካፍለ ለሌሎች እንድናካፍል አደራላለሁ። በዘላለሙ ፍቅርህ እጅግ አድርገ የወደድከን ታላቅና ዘላለማዊ አምላክ ክብር፣ ምስጋና፣ አምልኮ፣ ስግደት በዘላለም እስከ ዘላለም የሚገባህ አንተ ብቻ ነህና በጌታችን በኢየሱስ ክርስቶስ ስም እጅግ አድርገን እናመሰግናለን። የዘላለም አባት በእውነትና በመንፈስ በፊትህ እንድንሆን አንተ እንድትረዳን እንጸለያለን። በስጋ በልማድ እንዲሁ ከመመላለስ ሕይወት አንተ አድነን። ይህንን የሚሰሙ ሁሉ ጌታ ሆይ ወደ እውነት እንዲመጡ የእውነት መንፈስ ዛሬ በዚህ ስፍራ እንዲገለጥ እኔን እንድትቆጣጠር በአንደበቴ ውስጥ ቃልህን ብቻ እንድታስቀምጥ ለእኔ ተናግረህ ሳትከለከል ለሕዝብህም ለወንድና ለሴቶች ልጆች እንድትናገር እጸልያለሁ። አንተ ብቻ ከፍ ከፍ በል በጌታ በኢየሱስ ክርስቶስ ስም ስትል ስማን። አሜን። ወደ ክፍል ስድስት ስንሄድ ሳለ እንግዲህ ከዚህ በፊት ያሉትን ሁሉ በመከታተል ይህም ርዕስ እጅግ ግልጽ እየሆነ ይመጣል ብዬ አስባለሁ ተያያዥ ስለሆነ ካመለጣችሁ ወደዛ እንድትሄዱ ከመጀመሪያው ክፍል ጀምሮ ከአንድ እስከ አምስት ያለው እንድታዩ አደራ እላችኋለሁ ክፍል ስድስት ርዕሳችን የሚሆነው በሶስት አካላት ውስጥ የተገለጠው የመለኮት አንድነት ይላል ሁለተኛውን ክፍል እናያለን ምክንያቱም ሰፋ ያለ ሀሳብ በውስጡ ስላለ መጽሐፍ ቅዱስ በመለኮት ውስጥ ብዛሃነት እንዳለ ሶስት አካላት ነገር ግን አንድ እግዚአብሔር እንደሆነ ያስተምራል። እና ይህንን እኛ እንደ መጽሐፍ ቅዱስ እንደ ቃሉ ነው የምንቀበለው። በጣም ግልጽ ነው። ምንም ግራ የሚያጋባ አይደለም። ቃሉን ካየነው እርስ በእርሱ የተስማማ እርስ በእርሱ አንዱ አንዱን የሚደግፍ አንዱን ከአንዱ ጋር እያነጻጸርን ስናጠና ግልጽ የሚሆን ነው ማለት ነው። ኢሳያስ 6፥3 በኢሳያስ ምዕራፍ ስድስት ቁጥር 1 እንግዲህ ኢሳያስ እግዚአብሔርን በዙፋኑ ላይ ተቀምጦ አየ ከፍ ብሎ ከዛ በኋላ ሱራፌልን ሰማለል ምን እያለ? ቁጥር ሶስት ቅዱስ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። ለምንድን ነው ሶስቴ ቅዱስ ቅዱስ ቅዱስ ያለ? እንደውም አጋጣሚ ነው ሶስቴ ሲደጋግሙ ደስ ለሚላቸው ነው መላእክት። ይሄ በመለኮት ውስጥ ያለውን ብዝሃነት ፍንጭ የሚሰጠን ነው። እንደዛ ተብሎ ሊወሰድ ይችላል። ኢሳያስ የሰማውን ድምፅ ተመልከቱ። የጌታን ድምፅ፣ የጌታንም ድምፅ ማንን ምን ላለው እልካለሁ፣ ማንስ ይሄድልናል ሲል ሰማው። ከነጠላ ቁጥር ይልቅ ብዙ ቁጥርን የሚያመላክት ሌላ ጥቅስ እንደሆነ እንመለከታለን። እስቲ ወደ መዝሙር መቶ አስር ቁጥር አንድ እንሂድ። በብሎ ኪዳን ይህም በእጅግ በጣም የሚገርም ማስረጃ ነው። መዝሙር መቶ አስር አንድ እግዚአብሔር ጌታዬን ታውቃላችሁ። ዕብራይስጥም እንደሚል ያህዌ አዶናይን እንዲህ አለው። ያህዌ የማን ስም ነው? ያህዌ የአምላክ ስም ነው። አዶናይ የማን ስም ነው? የአምላክ ስም ነው። ነጠላ ቁጥርን የሚወክል አንዱ አንዱን ምን አለው? ጠላቶችህን ለእግርህ መቀመጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። አባት ልጅን እንዲህ እንዳለው በአዲስ ኪዳን ሄደን አነጻጽረን ስናይ እንመለከታለን። ይህንን ማቴዎስ ምዕራፍ 22 ቁጥር 44 እና አብራዊ ምዕራፍ 1 ቁጥር 13 ላይ እናየዋለን። ጌታችን ኢየሱስ ክርስቶስ ይህንን ስለራሱ ወስዶ ሲጠቀም እንዲሁም ሐዋርያው ጳውሎስ አብ ለልጁ ይህንን እንዳለው ያስረዳል፣ ያህዌ ለአዶናይ። እስቲ ወደ ማቴዎስ 22 እንሄድና ጌታ ስለ ማንነቱ የተናገረበት በጣም ደስ የሚል ስፍራ ነው። ማቴዎስ 22 ቁጥር 41 እንዲህ ይላል፣ ፈሪሳውያንም ተሰብስበው ሳሉ ኢየሱስ እንዲህ ብሎ ጠይቃቸው። ስለ ክርስቶስ ምን ይመስላቸዋል? ዛሬስ ምን ይመስለናል? ጥሩ ጥያቄ ነው አይደል? የምንመለከት መላምት ውስጥ መግባት የለብንም። አቦሰጥ ውስጥ መግባት የለብንም ወይ ሰው የነገረንን ዝም ብለን በአንድ ዶክትሪን፣ አንድ ሃይማኖት በመሰረተው ነገር ሳይሆን ምን ይመስለናል። ጌታ በመጽሐፍ ቅዱስ የማንስ ልጅ ነው ብሎ ጠየቃቸው። የመለሱትን ስሙ፣ የዳዊት ልጅ ነው። የማን ልጅ ብቻ አርገውታል። የዳዊት ልጅ ነው ክርስቶስ እሱን እንደ ክርስቶስ አልተቀበሉም። ነገር ግን የዳዊት ልጅ እንደሆነ ያውቃሉ። አልተሳሳቱም። ነገር ግን ከዛም ያለፈ ነው። እንኪያስ አለ ዳዊት ኢየሱስ ሲናገር፣ እንኪያስ ዳዊት ጌታ ጌታዬን፣ አንዱ ጌታ ሌላኛውን፣ ግልጽ ነው አለ ማሻማ እኮ ነው። ይህን ሀሁ የቆጠረ ሰው በእውነት በጣም ሕጻናት እንኳን ሊረዱት ይገባል። እንኪያስ ዳዊት ጌታ ጌታዬን ጠላቶችን የእግር መረገጫ እስካደርግል ድረስ በቀኜ ተቀመጥ አለው ሲል እንዴት በመንፈስ ጌታ ብሎ ይጠራዋል? ክርስቶስ ኢየሱስ ሰዎች እንዲያስቡ ይሄ የአእምሮ ጂምናስቲክ እንዲሰሩ እየጠየቀ ነው። እስቲ ያስቡ፣ እሱ ክርስቶስ የዳዊት ልጅ ብቻ ከሆነ ጌታዬ እንዴት ይለዋል? ልጅን መቼም አባት ጌታ አይልም አይደል? ከዳዊት ይበልጣል የሚለውን ፍንጭ ለመስጠት እየሞከረ ነው። እንዴት በመንፈስ ጌታ ብሎ ይጠራዋል? ዳዊትስ ጌታ ብሎ ከጠራው እንዴት ልጁ ይሆናል አላቸው። ብዙ ማብራራት አስፈልጎ አይደል? እሱ የዳዊት ፈጣሪ ነው። የዳዊት አባቶች ሁሉም ፈጣሪ ነው። የአብርሃም፣ የይሳቅ ያዕቆብም አምላክ ነው። እሱ ያሁዌ ነው። እኔ እኔ ነኝ እኔ ነኝ ያለው በብሉ ኪዳን በት ምዕራፍ 3 እንደገና በዮሐንስ ምዕራፍ 8 የተናገረው ታላቁ እኔ ዘግሬታ ዘክሬታ እሱ እንደሆነ እንመለከታለን። እንግዲህ በዚህ ስፍራ አንዱ ጌታ ሌላውን ጌታ ሲል እናያለን። ሌሎች ተጨማሪ ሀሳቦችን እንዲህ በመለኮት ውስጥ አንዱ የመለኮት አካል የእግዚአብሔር መልአክ በመባል እንደሚታወቅ መጽሐፍ ቅዱስ ያስተምራል። እስቲ ዘፍጥረት 16 11 እኒሄድ ይሄ እንግዲህ ከአጋር ጋር ተያይዞ የተከናወነውን እሷ በመሸሽ ላይ ሳለች ያጋጠማትን ነገር መጽሐፍ ቅዱስ ያስቀምጠልናል። ዘፍጥረት 16 11 ከምትኖርበት ከአብርሃም ከሳራ ቤት ወጥታ ስትሄድ ሳለ የአምላክ መልአክ ተገናኘት፣ እንዲህ አላት። ዘፍጥረት 1611 የእግዚአብሔር መልአክም አላት እነሆ አንቺ ጸንሰሻል ወንድ ልጅንም ትወልጃለሽ፣ ስሙንም እስማኤል ብለሽ ትጠሪያለሽ፣ እግዚአብሔር መቸገርሽን ሰምቷልና አላት። ማነው ያላት? የእግዚአብሔር መልአክ ቀጥሎ ቁጥር 13 ላይ እርሷም ይናገራት ወይም ይላት የነበረውን የእግዚአብሔርን ስም ኤልሮኢ ብላ ጠራች። ማን ብላ? ኤልሮኢ ብላ ጠራች። ይሄ ይናገራት የነበረው የእግዚአብሔር መልአክ ማን ነው? እግዚአብሔር ነው። ምክንያቱም ኤልሮኢ ማለት የአምላክ አንዱ ስም ነው አይደል? ምንድነው የሚያየኝን አየዋለው ነው ወይም እሷ ምን ስትል የሚያየኝን በሆኑ እዚህ ደግሞ አየውትን ብላለች። ና አንዳንዴ እግዚአብሔር ሚያየን አይመስለን ማለት የረሳን ይመስለናል፣ እንደ አጋር የተወን የጣለን። ኤሎሮይ ዛሬም በዙፋኑ አለ። እኛ እንደ አጋር እስክናየው ድረስ መጠበቅ የለብንም። ዛሬ በእምነት እሱን መመልከት እንችላለን። እንኳን እኔና እናንተ በመልኩና በአምሳል የተፈጠርን በምድር ላይ ወገኖች፣ እንደዚህ ከሆነ ቦታ ከፍ ብላ እንደዚህ ውርድ የምትል ትንሽ ብናኝ እንኳን በእግዚአብሔር የተረሳች አለች? ያ ያለሱ አይኖቹ በምድር ላይ ሁሉ ናቸው ይላል መጽሐፍ ቅዱስ። እግዚአብሔር መልአክ እግዚአብሔር፣ ምክንያቱም የእግዚአብሔር ስም ለመላኩ ተሰጥቷል። ወይም ኤልሮኢ ነው ብላለች እሷ። የእግዚአብሔር መልአክ በሌላ መጽሐፍ ላይ ዘጸአት ምዕራፍ 23 ሃያ ላይ ሄድ 23 ሃያ እንዲ ይላል በመንገድ ይጠብቅ ዘንድ ወደ አዘጋጆትም ስፍራ ያገባ ዘንድ እነሆ እኔ መልአክን በፊት እሰዳለሁ። እግዚአብሔር ይናገራል። በእስራኤል ፊት ከግብፅ ወጥቶ ወደ ከናን ሲሄድ እኔ አንድ መልአክ እልካለሁ። ይህ መልአክ ፍጡር ብቻ ነው አይደለም። በፊቱ ተጠንቀቁ፣ ቃሉንም አድምጡ፣ ስሜም በእርሱ ስለሆነ ምኔ ስሜ እግዚአብሔር ነው የሚናገረው የእኔ ስም በእርሱ ዘንድ ነው የኔ ባህሪ በእርሱ ዘንድ ነው። የኔ ማንነት በእርሱ ዘንድ ነው። የኔ መለኮታዊነት በእርሱ ዘንድ ነው። ስሜን በእርሱ ስለሆነ ኃጢአት ብትሰሩ ይቅር አይለምና። ሌላ ምንድን ነው ኃጢአት ይቅር የማለት ምን አለው መብት አለው። ምህረት የማድረግ ምን አለው መብት አለው፣ ስልጣን አለው። አታስመርሩት። አንተ ግን ቃሉን ብትሰማ ቃሉንም ሁሉ ብታደርግ፣ ጠላቶችን ጥላቸዋለሁ፣ የሚያስጨንቁንም አስጨንቃቸዋለሁ ይላል። ዛሬ ይህ የእግዚአብሔር መልአክ በእውነት ከዚህ ምድር ወጥተን ወደ ከነአን እንድንሄድ ሊመራን ያስፈልጋል። አሜን። በቀን ባህሩሩ በዚህ ምድር መከራ ማለት ነው፣ የቀን ጥላ በሌሊቱ ደግሞ ጨለማ በሚሆንበት ሰዓት ብርሃን ሊሆነን፣ ያ የደመና አምድ እሱ በሚሄድበት ስፍራ ሁሉ አለና ያስፈልገናል። የእግዚአብሔር መልአክ ሌላ በዘካርያስ 3 አንድ ላይ የምናገኘው ትልቁ የብሉይ ኪዳን ማስረጃ ነው። እንግዲህ ታላቁ ካህን ኢያሱ በራእይ ይመለከታል ዘካርያስ። ይሄ የእስራኤል ሊቀ ካህን የሆነ በዛ ጊዜ በእግዚአብሔር ፊት ቆሟል። የእግዚአብሔር ቃል ሲናገር ምን ይላል? እርሱም ታላቁን ካህን ኢያሱን በእግዚአብሔር መልአክ ፊት ቆሞ አሳየኝ፣ ሰይጣንም ይከሱ ዘንድ በስተቀኙ ቆሞ ነበር። ኦኬ ከዛ እዩ እግዚአብሔር መልአክ ምን ብሏል? ቆሟል። ሰይጣን ይከሱ ዘንድ ደሞ በስተቀኙ ቆሟል። እግዚአብሔርም እንዲህ አለ ሰይጣንን፣ ሰይጣን ሆይ ማን ይገስስ ማን ነው ያለው? ግልጽ ነው አይደል? እሺ፣ በዚህኛው በኩል እግዚአብሔርም እግዚአብሔር ይገስጸ አለ። ወገኖቼ ምን ያላሻማል? በጣም ግልጽ እኮ ነው ይሄ ክርስቶስ ለአብ ተገዝቶ የእግዚአብሔር መልአክ ሆኖ በዚህ ስፍራ ደግሞ ተገልጦ ለእኛ ምን በአብ ዘንድ ጠበቃ አለን። ወንድሞች ወይ ኃጢአት አትስሩ፣ ኃጢአት ብትሰሩ በአብ ዘንድ ምን አለን? ጠበቃ አለን። የወንድሞች ከሳሽን ከሰማይ የጣለው ያስወገደው ክርስቶስ ተፈጸመ ካለ በኋላ መስቀል ላይ ሰይጣንን ራሱን ከቀጠቀጠ በኋላ ሰይጣን ወደ ሰማይ የመግባት እድሉ እችን ምድር ጠልፎ ከአዳም ከወሰደ በኋላ የዚች ምድር እኔ ህጋዊ ወኪል ነኝ ብሎ የመግባቱ እድል እንደቆመ እናውቃለን ከመጽሐፍ ቅዱስ። የወንድሞች ከሳሽ ተጥሏል አሁን የወንድሞች ጠበቃ ነው ያለው በዛ የእግዚአብሔር ልጅ የእግዚአብሔር መላክ፣ የእግዚአብሔር ሊቀ ካህን። ስለዚህ አንደኛው እግዚአብሔር ሌላኛውን እግዚአብሔር ሲጠራ ማድመጥ የሁለቱ የመለኮት አካላት በግልጽ የሚታዩ መሆኑን ዘካሪያ ሲያመላክተው የብሉይ ኪዳኑን ተመልክተናል። የተወሰነ በአዲስ ኪዳን ያለውን ይህ እንግዲህ ትልቁ ማስረጃ ነው። ማቴዎስ 3 16 የሱስ ከተጠመቀ በኋላ ወዲያው ከውሃ ወጣ፣ እነሆም ሰማያት ተከፈቱ። ከዛ ምን ሆነ? የእግዚአብሔር መንፈስ እንደ እርግብ ሲወርድ፣ በእርሱ ላይም ሲመጣ አየ። እነሆም ድምፅ ከሰማያት መጥቶ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው አለ። አሁን ይሄ እንዴት ሊሳት ይችላል? እኔ አንዳንዴ በጣም እውነት ይገርመኛል። እዚህ ጋር የምንመለከተው እጅግ በጣም ትልቅ ጥልቅ ትርጉም ያለው ነው። እንግዲህ አዲስ ኪዳን በብሉይ ኪዳን የተገለጠውን በአንድ አምላክ ስር ያለውን የመለኮት ብዝሃነት ያጠናክራል። እንደዚህ አይነት ጥቅሱ በብሉይ ኪዳን በምድራዊ የቤተ መቅደስ ስርዓት ይሄ የመለኮት ብዝሃነት በተለይ በእግዚአብሔርና በህዝቡ መካከል የሚቆመው ሊቀ ካህን፣ በኋላ እንመለከታለን፣ ካህኑ ይህንን የመለኮት ብዝሃነት ያስተምረናል። አሁን ግን በአዲስ ኪዳን ስጋ በመልበስ በኢየሱስ ክርስቶስ በኩል የተገለጠው አምላክ ከአብ ጋር ያለው አንድነት በአባትና በልጅ መካከል ባለ ግንኙነት ይበልጥ ተንጸባርቋል። አባት ልጁን የምወደው ልጄ ይህ ነው። ሌላ ስፍራ እንዲሁም እሱም ምን በሉት ስሙት ይላል። ኢየሱስ ክርስቶስ ምድራዊን አገልግሎት በሚጀምርበት ጊዜ ሦስቱም የሰማይ አካላት በዚህ ጥቅስ ተገልጠዋል። በዮርዳኖስ ዳር የተጠመቀው ኢየሱስ ክርስቶስ አለ። በጣም ግልጽ ነው። በእርግብ መልክ መልኮት ራሱን በፈቀደው በተለይ መንፈስ ቅዱስ ሊገልጥ ይችላል። በእርግብ መልክ በእርሱ ላይ ያረፈበት መንፈስ ቅዱስ ይታያል። ከዛ ደግሞ እላይ ሆኖ ከሁለቱ በተጨማሪ በሚሰማው ድምፁ የተናገረው አባል። ይህ ትዕይንት በእግዚአብሔር ዘንድ ያለውን የዓላማ አንድነት የሚያሳይ ነገር ግን የእያንዳንዱን የተለየ ማንነት የሚያረጋግጥ ነው። ትልቁ ማስረጃ ነው ሊባል ይችላል። ወንጌላዊ ማቴዎስ የጻፈው አብና መንፈስ ቅዱስን ወልድ አድርጎ አይደለም። አንዳንድ ሰዎች እዛም የተናገረው ክርስቶስ ነው፣ እዚህም ውሃ ውስጥ ያለው ክርስቶስ ነው፣ በእርግብ መልክ የወረደም ክርስቶስ ነው። እንዴት ይሆናል? ይህ በምን ማስረጃ? በምን የመጽሐፍ ቅዱስ ጥቅስ? በየትኛው ቃል ማቴዎስ የጻፈው ወንጌላዊ መንፈስ ቅዱስና ወልድን የአብ ደግሞ የተለያዩ መገለጫዎችም አድርጎ አለም አንዳንዶች እንደሚሉት አብ ብቻ ነው አምላክ እንደሚሉት ማለት ነው። ወልድ ብቻ ነው እንደሚሉትም ማለት ነው። ነገር ግን ወልድና መንፈስ ቅዱስ ከአብ ጋር በመበጀት እቅድ በመስማማት የሚሰሩ መሆናቸውን ይህ በመለኮት ውስጥ ያለውን ብዝሃነት ከማሳየት ባለፈ ትልቅ ትርጉም ያለው የድነት እቅድ እውነትን ያዘለ ነው ማለት ነው ተጨማሪ ጥቅሶችን እንመልከት ሉቃስ 4 17 የጌታ መንፈስ በእኔ ላይ ነው አሁን ይሄ ወደ ትልቅ ሀሳብ ይመራናል። እነዚህ የተወሰኑ ነጥቦችን አይተን እንጨርሳለን ክርስቶስ ነው የሚናገረው እንደ ነቢዩ ኢሳያስ የጌታ መንፈስ በእኔ ላይ ነው ለምን ለድሆች ወንጌልን ልሰብክ ዘንድ ቀብቶኛል አላማው ይህ ነው ቀብቶኛል አንድ የሚቀባ አካል አለ አኖይንት የሚያደርግ እኔ ተቀብቻለሁ የእግዚአብሔር መንፈስ የጌታ መንፈስ መንፈስ ጌታ ነው። ለታሰሩትም መፈታትን፣ ለዕውሮችም ማየትን እሰብክ ዘንድ የተጠቁትንም ነፃ አወጣ ዘንድ የተወደደችውንም የጌታን ዓመት እሰብክ ዘንድ ምን ብሎኛል? ልኮኛል። እኔ አሁን ልጄን እዛ ጋር ሄደች ዕቃ አምጪልኝ ካልኳት አባት አለ እዚህ ጋር ልጅ አለች ሄዳ ታመጣለች። ሁለት አካላት ይታያሉ። እሱ ልኮኛል አለ። አባት እንዴት ነው ክርስቶስ ራሱን የላከው? ይሄ የማይሆን ነው። ይህንን ቀስ ብሎ ሰዎች ማገናዘብ ሲያቅታቸው ይጨፈለቁና ሁሉም ክርስቶስ ነው ብለው ያስቀምጡና እንደውም ሃይማኖት ይመሰርታል። ልኮኛል እንዴት? እንደ ኢሳያስ 61 1 የጌታ የእግዚአብሔር መንፈስ በእኔ ላይ ነው። አያችሁ መንፈስ ቅዱስ ጌታ ተብሎ ተጠቅሷል። ይሄ በክርስቶስ መንፈስ ኢሳያስ የተናገረ ነው። የጌታ የእግዚአብሔር መንፈስ በእኔ ላይ ነው ወይም እግዚአብሔር እኔን ቀብቶኛል የሚለውን የክርስቶስን ቃል እንመለከታለን ክርስቶስ አገልግሎቱን ከመጀመሩ በፊት እንግዲህ እውን የሆነው በማን መንፈስ የተቀባው? በጌታ መንፈስ የተቀባው መች? በ27 ዓመተ ምሕረት በዮሐንስ ሲጠመቅ፣ በዮርዳኖስ ወንዝ አብ ደግሞ እንደ መሲህና እንደ ሊቀ ካህን በመንፈስ ቅዱስ እንደቀባው ያስረዳል። ጌታችን የሱስ ክርስቶስ በተለይ በሉቃስ አራት ላይ ምን አለ? ዛሬ ይህ መጽሐፍ በጆሮችሁ ተፈጸመ ብሎ ቁጥር ሃያ አንድ ላይ ወረድ ብላችሁ ስታዩ ታነባላችሁ። ይሄ የተባለው ቃል በእኔ ተፈጸመ ማለት ነው። ስለዚህ እንደ ኢሳያስ ብሎም እንደ ጌታ የሱስ ንግግር ክርስቶስ የተቀባና ተልኮን ይፈጽም ዘንድ ወደ ምድር በአብ የተላከ እንደሆነ በጣም ግልጽ ነው። ለምን? ዘሌዋውያን ላይ እንሂድ። በጥንት ጊዜ ካህናት እንዴት ነው የሚቀቡት? በብሉይ ኪዳን ዘመን ነገስታት ካህናት ወይም ነቢይ የሆነ ሰው ለስራ ወይም ለአገልግሎቱ የሚጠራው የሚቀባው ከእርሱ በላይ ወይም በስልጣን እርከን እላይ ከፍተኛ ቦታ ባለ ሌላ ሰው አማካኝነት ተቀብቶ አንተ ንጉሥ ነ አሁን ለምሳሌ ኤልያስን ኤልሳን፣ አንተ በምትሄድበት ቦታ ምን ሆን ዘንድ ነቢይ የሆን ዘንድ ምን በለው፣ ቀባው። ንጉሥ የሆን ዘንድ ማንን ቀባው? እዩን ቀባው። ማን ነው ነቢይ የሆን ዘንድ? ኤልሳን ቀባው። እዩን ደግሞ በእስራኤል ንጉሥ በሶሪያ ላይ ደሞ ቀባው ያኛው። ስለዚህ ክርስቶስ በእግዚአብሔር የተቀባ እንደሆነ ያመላክታል። በምድረ በዳ በነበረው የሙሴ ዘመን ማለት ነው። በብሉይ ኪዳን ሊቀ ካህን ሆኖ እንዲያገለግል የሚሾመው አሮን ላይ ሙሴ ያደረገውን እንመለከታለን። ምንድን ነው? ከቅባቱም ዘይት በአሮን ራስ ላይ አፈሰሰ፣ ይቀድሰውም ዘንድ ምን አደረገው? ቀባው ዘሌዋውያን 8 12 የሚቀባ አካል አለ፣ የሚቀባ ደግሞ ያንን ዘይት ያንን መቀባት የሚቀበል አለ። ይህ የቤተ መቅደሱ መጽሐፍ ቅዱሳዊ አስተምሮ ነው። ይህን ልንስት አይገባም። በቤተ መቅደሱ የሚያገለግሉ ሁሉ ይህንን ስርዓት ከፈጸሙ በኋላ ወደ ተቀደሰው አገልግሎታቸው የሚገቡት ክርስቶስን በ27 ዓመተ ምህረት ወደ ተቀደሰው የመቅደሱ የአደባባዩ በር በሚገባበት ጊዜ ቀባው አምላክ ሐዋርያ ሥራ 10 38 እንዲህ ያጸናለናል የእግዚአብሔር ቃል፣ እግዚአብሔር የናዝሬቱ ኢየሱስን በመንፈስ ቅዱስ በኃይልም ቀባው፣ እርሱም መልካም እያደረገ ለዲያብሎስም የተገዙትን ሁሉ እየፈወሰ ዞረ፣ እግዚአብሔር ከእርሱ ጋር ነበረና። ወገኖች፣ አንድ ነገር፣ ይህ ቅባት ያስፈልገናል። ይህ የእግዚአብሔር መንፈስ ለቤተ ክርስቲያን ያስፈልጋታል። ስለሚገባን አይደለም ስለሚያስፈልገን፣ ለመዳን ለሌሎች መዳንን ለማካፈል መልእክቱን ተልኳችንን ለማድረስ ለመወጣት ያስፈልገናል እና አሮን በተምሳሌትነት የወክሉት የነበረውና አካሉ የሆነው በአሁን ሰዓት ደግሞ የሰማዩን ቤተ መቅደስ ቅድስተ ቅዱሳን ውስጥ ሆኖ የሚያገለግሉ ክርስቶስ በእግዚአብሔር ቤተ መቅደስ ላይ ሊቀ ካህን ሆኖ የተሾመው አገልግሎቱን ከመጀመሩ በፊት ስለተቀባ ነው በማን በአባት ከሱ በሚበልጠው ያ ማለት ወልድ አምላክ አይደለም አይደለም እንደዛ ማለት አይደለም መለኮት ነው አምላክ ነው ነገር ግን ለአብ ራሱን አስገዝቶ ምን ይላል ይኖራል ለዘላለም ። ይህ ቃል ከእግዚአብሔር አብ በዮርዳኖስ ወንዝ በእርግብ በተመሰለው መንፈስ ቅዱስ አማካኝነት ወልድን ለአገልግሎቱ እንደቀባው ማቴዎስ ላይ ቅድም ያየነው የጥምቀቱ ስርዓት ይወክላል። እሺ፣ ወደ መጨረሻው እንሂድ። ጥቂት ሀሳብ ዕብራውያን አራት አንድ የእግዚአብሔር ቃል ዕብራውያን አራት አንድ እንዲሁም ከቁጥር አራት እስከ አምስት ይህንን ጽንሰ ሀሳብ ያብራራልናል። እንዲህ ይላል፣ ሊቀ ካህናት ሁሉ ስለ ኃጢአት መባንና መስዋዕትን ሊያቀርብ ከሰው ተመርጦ ለእግዚአብሔር በሆነው ነገር ስለ ሰው ምን ይላል? ይሾማል። እግዚአብሔር አብ ኢየሱስ ክርስቶስን ሲቀባው መለኮት አላደረገውም፣ ሊቀ ካህን ያደረገው አስቀድሞ እሱ መልኮት ነውና፣ መልኮትም ደግሞ በሌላ አይፈጠርም። እንደ አሮንም በእግዚአብሔር ከተጠራ በቀር ማንም ክብሩን ለራሱ የሚወስድ የለም። ክርስቶስ እኔ ሊቀ ካህነኝ ራሱን ቀብቶ ወደ ምድር አልመጣም፣ አንዳንዱ እንደሚሉት። ምክንያቱም ክርስቶስ ነው ያንን የብሉ ኪዳንን የሊቀ ክህነት ወይም የቤተ መቅደስ ስርዓትን ያቋቋመው፣ እሱ ራሱ ያንን ተከትሎ ነው እንጂ አልሻረውም። እንዲሁ ክርስቶስ ደግሞ ሊቀ ካህናት ሊሆን ራሱን አላከበረም። አያችሁ ምን ያህል ግልጽ ነው ይሄ? ራሱን ምን አላለም? አላከበረም። ነገር ግን አንተ ልጄ ነህ እኔ ዛሬ ወልጄ ያለው ያለው እርሱ ነው ማን እኔ ልጅ አለው አንተ ልጅ ነ ነው እየተከበረው ባለ እየተቀባው ባለ እየተሾመው ባለ ሆኖ እየተላከ ወደዛ አገልግሎት። ስለዚህ ክርስቶስ ያቋቋመውን የክህነት ሥርዓት ሲከተል ሲፈጽመው እያንዳንዱን እናያለን። የዕብራውያን ጻፊን ያስተምረን። ስለዚህ ማንም ራሱን በራሱ ላይ አይሾምም። አብም ወልድም መንፈስ ቅዱስም ክርስቶስ ነው የምንል ሰዎች በእውነት ከዚህ መውጣት ያስፈልገናል። በዚህ የሥራ ድርሻ ላይ በመሾም ወይም በመቀባት ወደ አገልግሎት በመግባት የእግዚአብሔር የሆነውን መብት ወይም ክብር መውሰድ አይቻልም። ከአብ ብቻ ይላካል፣ ከእሱ በላይ በሆነው ይሾማል። በሊቀ ካህንም ስርዓት የምናየው ይህ ነው። ዮሐንስ 13 16 በአዲስ ኪዳን ሌላው ማስረጃ እውነት እውነት እላችኋለሁ ባሪያ ከጌታው አይበልጥም፣ መልእክተኛም ከላኩ አይበልጥም። ይሄ ከአብና ከወልድ ጋር ያለውን ግንኙነት እንመለከታለን። ጌታ እሱ እንደተላከ ተላከ እንዲህ አለ ሐዋርያትን ደቀ መዛሙርት ዮሐንስ 20 21 እና 22 ዮሐንስ 20 21 አብ እንደ ላከኝ አሁን ቅድም እንዳየ ነው እኔ ደግሞ ልካችኋለሁ። አንድ አይነት አላላክ። ይህንም ብሎ እፍ አለባቸው፣ መንፈስ ቅዱስን ተቀበሉ። ጌታ ከትንሣኤው በኋላ የሆነውን እና ያለን እንግዲህ በክርስቶስም ከእናንተ ጋር የሚያጽናናንና የቀባን እግዚአብሔር ነው። ሁለተኛ ቆሮንቶስ በክርስቶስ አማካኝነት ደግሞ ቤተ ክርስቲያንን እግዚአብሔር ምን አደረገ? ቀባ ለአገልግሎት ሊሰዳት በዚህ ምድር ላይ ወኪሉ ሆና እንድትሰራ ያለ መንፈስ ቅዱስ ለዚህ ነው የሚንጸላ የሚንሸሸው ጸናጽል ነው ምን ሆነ ባዶ ቆርቆሮ ለዚህ ነው ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚለው። ክርስቶስ ያለ እኔ ምንም ልታደርጉ አትችሉም ይላል። በኃይልም አይደለም፣ በብርታት በመንፈሴ ነው ይላል እግዚአብሔር። ሥራዋን ቤተ ክርስቲያን እንድትሰራ እያንዳንዳችን ክርስቲያን ሆነን መኖር የምንችለው በዚህ በመንፈስ ቅዱስ ስንሆን ነው። ስለዚህ ልክ አብ ወልድን እንደቀባው ሐዋርያት ነቢያትም በክርስቶስ እንደተቀቡ ሐዋርያው ጳውሎስ ይናገራል። ዕብራውያን ስምንት አንድ እየጨረስን ነው። እንዲህ ይላል የእግዚአብሔር ቃል ዕብራውያን ስምንት አንድ ከተናገር ነውም ዋና ነገሩ ይህ ነው። በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህናት አለን። እርሱም የመቅደስና የእውነተኛ አይቱ ድንኳን አገልጋይ ነው። እርሷም በሰው ሳይሆን በጌታ የተተከለች ናት። በጣም ጥሩ ሊቀ ካህን ለመሆን እንግዲህ ምንድን ነው መቀባት። ከዛ በኋላ እግዚአብሔር እዛ ጋር ሊኖር ያስፈልጋል ከእግዚአብሔር ጋር የተለያየው ዓለም እዚህ ጋር ሊኖር ያስፈልጋል በመሀል ሆኖ ምን የሚል ነው የሚያስታርቅ ነው ብዛህነትን በደንብ እናያለን እዛ ጋር ሁለተኛ ቆሮንቶስ 5 19 እግዚአብሔር በክርስቶስ ሆኖ ዓለምን ከራሱ ጋር ምን ይል ያስታርቅ ነበርና ማን ስለተጣላው ሰው ራሱ እግዚአብሔር ተጣልቶ ነው እግዚአብሔር እኛን ከራሱ ሂዱ አልፈልጋችሁም ብሎ ነው። እግዚአብሔር አትፍቶን አደለም አይደለም። እኛ አትፍተን ከኃጢአታችን የተነሳ ተቆርጠን ተለይተን። በደላቸውን አይቆጥርባቸውም ነበር ለምን ከክርስቶስ ጋር ሆኖ ስለሚያስታርቅ፣ በክርስቶስ ስለሚያስታርቅ በእኛም የማስታረቅን ቃለ አኖረ። እኛ ከክርስቶስ ጋር ታረቁ ብለን ሰዎችን ምን የምንለን የምንለምን ነን። ይህ የሊቀ ካህናት ተግባር ደግሞ ይከናወን ዘሉ ወገኖች፣ በደም ስሙ የግድ ሁለት አካላት እግዚአብሔርና ዓለም ሊኖሩ ይገባል። ስለዚህ በዚህ በቤተ መቅደሱ ስርዓት ውስጥ ሁለት የመለኮት አካላት የመኖርን እድል የማያጠፋ ቲዮሎጂ የእግዚአብሔር የመጽሐፍ ቅዱስ ቲዮሎጂ አለ። ይሄ ወገኖቼ በቤተ መቅደስ ውስጥ ያለውን አገልግሎት ክርስቶስ ኢየሱስ እዛም የተቀመጠው እዚህም የሚያስታርቀው እሱ ነው የሚለው የመስቀሉን እንደገና ደግሞ የማማለድን ስርዓት እውነት ትምህርት ከመጽሐፍ ቅዱስ ለመፋቅ የሚሞክር ነው። እሺ ወደ መጨረሻው እንሂድ። እንግዲህ ተመልከቱ። በብሉይ ኪዳን የቤተ መቅደሱ አደባባይ አገልግሎት እንደ ዘጸአት 27 9 18 ተምሳሌት ጥላ ሆኖ ነበረ። ይህ የቤተ መቅደሱ አደባባይ ነው። ወደ ቤተ መቅደሱ የሚያስገባው ብቸኛው በር ዘጸአት 26 36 ላይ ይገኛል። ይህም ጥላ ነው። የመታጠቢያው ሰን አለ ካህኑ የሚታጠብበት። ከዛ እንስሶች የሚሰውበት መሰዊያ አለ። እያንዳንዱን አሟልተዋል ወይ እንደ ካህን እንዴ? ስጋ ለብሶ ወደዚህ ዓለም ገባ አይደል? ስጋን አዘጋጀልኝ ይላል ዕብራን 15 ዮሐንስ 11 ቁጥር 2 ቁጥር 9 ይህን እናያለን። ስጋ ለብሶ ወደዚህ ዓለም ገባ፣ ወይም በቤተ መቅደሱ በር ገባ። ቀጥሎ በዮርዳኖስ ወንዝ ተጠመቀ። ያንን ወይም ሳሃን ያንን ጥላ ምን አደረገ? አሟላ። በዮርዳኖስን ተጠመቀ። ከዛ በመስቀል ላይ ሞታ አይደል? ተፈጸማ አለ ዮሐንስ 12 32 ዮሐንስ 19 17 ይህንን ሁሉ እንደ ካህን ከፈጸመ በኋላ ወደ ቅድስት ስፍራ ጳውሎስ እንደሄደ ይናገራል። ይንን እኒ ክርስቶስ ይመጣ ዘንድ ላለው መልካም ነገር ሊቀካኖት ሆኖ በምትበልጠውና በምትቻለው በእጆችን ባልተሰራች ማለት ለዚህ ፍጥረት ባልሆነች ድንኳን የዘላለምን ቤዛነት አግኝቶ አንድ ጊዜ ወደ ምን ገባ? የአደባባዩን ጨርሶ ወደ ቅድስት በገዛ ደሞ ገባ እንጂ በፍየሎችና በጥጆች ደም አይደለም ይላል ክርስቶስ ከትንሣኤ በኋላ በ31 ዓመተ ምህረት ወደ ሰማያዊ ቤተ መቅደስ የመጀመሪያው ክፍል ወይም የቅድስ ስፍራ በመግባት በእግዚአብሔርና በዓለም መካከል ቆሞ የማማለድ አገልግሎቱን ጀመረ። ሐዋርያው ጳውሎስ ይህንን ነው የሚያስረዳ። ስለዚህ ዕብራውያን አምስት ስምንት ምን ይላል? ምንም ልጅ ቢሆን ከተቀበለው መከራ መታዘዝን ተማረ። ከተፈጸመም በኋላ በእግዚአብሔር በመከራው ማለት ነው ተፈጸመ በእግዚአብሔር እንደ መልከጼዴቅ ሹመት ሊቀ ካህናት ተብሎ ስለተጠራ ለሚታዘዙለት ሁሉ የዘላለም መዳን ምክንያት ሆነላቸው። እግዚአብሔር የተመሰገነ ይሁን። ይሄ በጣም ግልጽ ነው። በምድር የነበረውን ህይወቱን ካጠናቀቀ አገልግሎቱን ከጨርሰ በኋላ የብሉይ ኪዳን ያ ጥላ እንደሚያስተምረን እንደሚያመላክተን በእግዚአብሔርና በሰው መካከል የገዛ ክቡር ደሞን ይዘው ያ ሊቀ ካህን ለሰው ልጆች ስርት ዛሬም በአፌት ይታይልናል። ስለዚህ ወገኖች፣ የእግዚአብሔር ቃል እንዲህ ይላል፤ አንደኛው ዮሐንስ ሁለት ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ ምንም ኃጢአት ማንም ኃጢአት ቢያደርግ ከአብ ዘንድ ጠበቃለን። እርሱም ጻድቅ የሆነ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችን ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት። ይሄ የመጨረሻው ጥቅሳችን ይሆናል። አንደኛ ጢሞቴዎስ ሁለት አምስት አንድ እግዚአብሔር አለና፣ ስንት እውነተኛ አምላክ ብቻ ይሆን ከሆን አንተን ትዝ ይላችኋል። በእግዚአብሔርና በሰው መካከል ያለው መካከል ደግሞ ስንት አለ? አንድ አለ። አንድ ሲደመር አንድ ስንት ነው? ሁለት አይደል? ያው ግን በመለኮት ስንት ነው? አንድ ነው። እርሱም ሰው የሆነ ክርስቶስ ኢየሱስ ነው። በመለኮት ውስጥ ያለው ብዛነትና አንድነት እግዚአብሔር አለ። ከዛ በኋላ ሰው አለ። በእግዚአብሔርና በሰው መካከል አንድ አለ። እርሱም ክርስቶስ ወገኖች፣ ይህ ጠበቃ ስላለ እግዚአብሔር የተመሰገነ ይሁን። ዛሬ ብንደክም የቤተ መቅደሱን ክነት በምድራዊ ቤተ መቅደሱ ስርዓት ሲታይ የነበረውን የፈጸመ አሁን በሰማይ የሚታየል የሚያስታርቅ የሚያማልድ ከኃጢአት ሁሉ የሚያነጻ የሚያጠባ አምላካችን ስላለ ወደሱ በድፍረት ልንመጣ እንችላለን። በተፈጸመልን እሱ በደሙ መርቆ በከፈተልን በዛ የህይወት ደጅ መግባት እንችላለን። ይሄ እውነታ ዛሬ ወደ ህይወታችን ወርዶ ካልጠቀመን የጭቅላት እውቀት ሆኖ ንድፈ ሀሳብ ሆኖ ብቻ ቢቀር በጣም አሳዛኝ ነው። ስለዚህ ይህንን እንደ ግል አዳኝ፣ እንደ ራሴ አዳኝ ለእኔ ነው ምትኮ ብለን ልንቀበል ያስፈልጋል። ያኔ ነው ይህ ሁሉ በሕይወታችን የሚሠራው።